በሶማሌ ክልሏ ሲቲ ዞን የምርጫ ቦርድ በስምንት ቀበሌዎች ውስጥ በሚገኙ ሰላሳ የምርጫ ጣቢያዎች ምርጫ ላለማካሄድ ያስተላለፈውን ውሳኔ በመቃወም ሰልፍ ተደረገ። የኢሳ ጎሳ ኡጋዛዊ ምክር ቤትና የሀገር ሽማግሌዎችም ውሳኔውን ማውገዛቸው ተዘግቧል። አዲስ ቸኮል ዝርዝሩን ይዟል። በሲቲ ዞን ኡንዱፎና እና ሽኔሌ ከተሞችን ጨምሮ በተለያዩ አካባቢዎች የተካሄደው የተቃውሞ ሰልፍ መነሻ የምርጫ ቦርድ የአፋር ክልል የይገባኛል ጥያቄ ባቀረበባቸው ስምንት ቀበሌዎች ምርጫ ላለማካሄድ ያስተላልፈውን ውሳኔ በመቃወም እንደሆነ የዞኑ የወጣቶች ማህበር ሊቀመንበር የሆነው ጣይር ፋራ ሳሚሮ ለቪ ያስረድቷል። ሰላማ ሰልፊ ያወጣው ዓላማ ባለፈው ምርጫ ቦርድ ላይ ያወጣው ስምንት ቀበሌዎች እና ሰላሳ ምርጫ ጣቢያ ለጊዜ ያግዘናል ስለተባለ በዚህ ነው በሲቲ ዞን በምዕራብ ሲቲ እና በሲቲ ዞን ህስ ከፍተኛ ቅሬታ የክልሉ ፕሬዚዳንት ዞን እንዲቆም አንዱ ዓላማ ነው። ሁለተኛ ደግሞ የፌደራል ምርጫ ቦርድ ያወጣው መልስ እኛ እና ቅሬታ አለን። ይህ መሬት የሲቲ ዞን መሬት ነው። ይህ ቀበሌዎች የሲቲ ዞን ቀበሌዎች ናቸው። የሶማሌ ክልል ስር ናቸው። ሰልፍ የተደረገው የሲቲ ዞን ዋና ከተማ ና ሽኒሌ እና ስጠይ ወረዳዎች ዋና ከተማዎች ማለት ነው። የኤሳ ጓዛዊ ምክር ቤት አባላትና የሀገር ሽማግሌዎች ዛሬ በሰጡት ጋዜጣዊ መግለጫም የምርጫ ቦርድን ውሳኔ እንደሚቃወሙና ከክልሉ ርዕሰ መስተዳድር ጎን እንደሚቆሙ አስታውቀዋል። በመጋቢት አስራ አምስት በኢትዮጵያ ብሔራዊ ምርጫ ቦርድ በተሰጠው መግለጫ ስምንት ቀበሌዎችና ወደ ሰላሳ የሚጠጉ ምርጫ ጣቢያዎች ከዚህ በፊት በተደረገው አምስቱ ምርጫዎች በሶማሌ ክልል ስር ድምፅ የሶማሌ ሕዝብ የሰጠበት አካባቢዎች ዘንድሮ ስድስተኛውን ምርጫ ድምፅ አትሰጡም የሚል ብሔራዊ ምርጫ ቦርድ ያወጣውን መግለጫ ለመቃወም ነው እዚህ የተሰበሰብ ነው። ሁለተኛው ደግሞ የሶማሌ ክልል ፕሬዚዳንት አቶ ሙስጠፌ ሙሐመድ ዑመር በሰባተኛው ወር አስራ ስድስት የጻፉትን ደብዳቤ ለመደገፍ ነው። ይሄ ደብዳቤ የግል ሀሳባቸው ሳይሆን የሶማሌ ህዝብ ውሳኔ መሆኑን ለማሳወቅ ነው። የውጋዛ ምክር ቤቱ አባላት ምርጫ ቦርድ አስፈላጊ ማስተካከያ ካላደረገ፣ የመራጮች ምዝገባም ሆነ ሌሎች የምርጫ ሂደት ስራዎች እንደሚሰናከሉን የገለጹት አገራችን ባሁን ሰዓት ያለችው በጣም በትልቅ ችግር ውስጥ ብዙ ጠላት የበዛባት ነው። እኛ ደግሞ ያ ጠላቶች እግሮቿን እንድንዝላል አንፈልግም። ምንድነው አገራችን በአሁኑ ሰዓት ከግብፅ ጋር፣ ከሱዳን ጋር፣ ከጆታ ጋር ብዙ ችግሮች አሉ። እኛ ደግሞ የሶማሌ ህዝብ ደግሞ ከዚህ ጎን ሆነን ሀገራችንን እግሯን ብንስ እና እናቃለን። ለአገራችን ተኩ ለእኛም ችግር ነው። ስለዚህ እኛ በሰላማዊ መንገድ ነው በሰላማዊ መንገድ ነው የምንጠይቀው ይሄ ፍትሃዊ ያልሆነ መሬትን ለሌላ አሳልፎ መስጠት ማንኛውም ሶማሌ የማይቀበለ። የብሄራዊ ምርጫ ቦርድ የኮሚኒኬሽን ዳይሬክተር ሶሊያና ሽመልስ ባለፈው አርብ ከቪኦኤ ጋር በነበራቸው ቆይታ እንደገለጹት ውሳኔያቸው የምርጫ ሂደቱን የግጭት መንስኤ እንዳይሆን መከላከል እንጂ ስምንት ቀበሌዎች ለአፋር ወይም ለሶማሌ ክልል ይገባሉ ብሎ ለመወሰን አይደለም ብለዋል። ቦርድ እንደዚህ አይነት ውሳኔዎችን ሲወስን ውሳኔዎች ላይ የሚደርሰው ከአስተዳደራዊ ውስጥ ጋር በተገናኘ ወይም በመሳሰሉት ነገሮች ሳይሆን የምርጫን ሰላምንና ፀጥታን ከማስጠበቅ አንጻር ችግር የሚፈጥሩ ቦታዎች ላይ እንዴት አድርገን ምርጫውን ማስፈፀም እንችላለን ከሚል መነሻ ተነስቶ ነው የሚወስድ ነው። በዋናነት ቦርዱ ያለው ምንድን ነው እነዚህ ስምንት ቀበሌዎች እንደዚህ አይነት ማህበራዊ ማህበረሰብ መካከል ያለ ግጭት፣ ክርክሮች እንደዚህ የመሳሰሉት ነገሮች ካሉባቸው ምርጫን በምናካሄድበት ወቅት አስቸጋሪ ይሆናል። እንደገና ደግሞ ምርጫ ጣቢያዎች መቋቋምና ምርጫ መካሄድም ፈርዘር ለሆነ የሰላም መደፍረስ ምክንያት መሆን ስለሌለበት እነዚህ ቦታዎች ላይ አላካሄድም ብሎ ራሱን ነው ወዝቶ ያደረገው የወጣው ማለት ነው። ስለዚህ ያ ማለት ቀበሌዎቹ ለሶማሌ ክልል ወይም ደግሞ ለአፋር ክልል የተሰጡ ናቸው ወይም መስተዳድራዊ ወሰን ጋር የተገናኙ ውሳኔዎች ናቸው ማለት አይደለም። የአፋር ክልል በስምንቱ ቀበሌዎች ላይ የገባኛል ጥያቄ እንዳለው እና በሶማሌ ክልል ስር ሆኖ ምርጫ እንዳይካሄድባቸው መጠየቁን ተከትሎ ብሔራዊ ምርጫ ቦርድም በስምንቱ ቀበሌዎች ምርጫ እንዳይካሄዱ የወሰነ ሲሆን ይህንኑ በመቃወም የሶማሌ ክልል የላከውን የተካከል የሚያቀርብ ጥያቄም አልተቀበለውም። ወደፊት እንደ ስምንቱ ቀበሌዎች ሁሉ የግጭት ስጋት ሊሆኑ ይችላሉ ተብሎ በተመረጡ ሌሎች አካባቢዎችም ሁኔታዎች የታዩ ተመሳሳይ ውሳኔ ሊወሰን እንደሚችል ነው የኮሚኒኬሽን ዳይሬክተሯ ሶሊያና ሽመልስ ለቪ ያስረዱት። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል፣ ጅጅጋ